የሐኪሙን ይጠይቁ አዘጋጅና አቅራቢ አሉላ ከበደ ስቱዲዮ ውስጥ አጠገቤ ይገኛል። አሉላ እጅህ ከምን ወይም ማይክሮፎን ከምን። አመሰግናለሁ ሰለሞን። አጠር አድርጌ ያስታውቃለሁ፣ የምሽቱን የሐኪሙን ይጠይቁ ትኩረት ዛሬ ዛሬ ይበልጥ በብዛት እየታየ ኢትዮጵያን ጨምሮ ቀደም ሲል የሌሎች አገሮች ውስጥ በብዛት የሚታይ ነበረ የመጣ የሕመም አይነት ነው። ምንድን ነው ለሚለው በልማድ የስኳር በሽታ በመባል የሚታወቅ ብዙም የምናውቀው የሚመስለን ነገር ግን ብዙ ጥያቄዎችን የሚያስነሳ የሕመም ጉዳይ ይመለከታል። እርሱን ተከትሎ የሚከሰቱ ውስብስብ የጤና ችግሮችና የሕክምና አማራጮቹን ጭምር ይዳስሳል። እና ከእንግዳህ ጋር ወደ አየር እንጋብዛችሁ። አመሰግናለሁ። አሁንም እንግዳይም ባጭሮ ላስተዋወቅና ወደ ዝግጅቱ እንገባለን። ዶክተር ኤልያስ ስራጅ የምስራቅ ቨርጂኒያ ህክምና ትምህርት ቤት የስኳር ህሙማን ክትትል ፕሮግራም ዲሬክተር ናቸው። እሳቸው ናቸው የሚያስረዱን። መሠረታዊ ጥያቄ እናነሳለን። በልማድ የስኳር በሽታ በመባል የሚታወቀው የህመም አይነት ህሙማን መሆናቸውን ገልጠው በሽታው ባለበት ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቅሰልና የአይን ህመም የመሳሰሉ ችግሮች ጠይቀውናል። ለመሆኑ የስኳር በሽታ ምንድን ነው? ዋና ዋናውን አይነቶች ጨምረው ቢያስረዱን። አመሰግናለሁ፣ ይሄን እድል ስለሰጠኸኝ። የስኳር በሽታ እንግዲህ ምንድን ነው? በደማችን ያለው የስኳር መጠን ከፍ ሲል ነው የስኳር በሽታ ብለን የምንጠራው። እና ስኳር ሰውነታችን ውስጥ አስፈላጊ የሆነና በሰውነታችን ውስጥ ያለ የምግብ አካል ነው። ግን መጠኑ ከመጠን በላይ ከፍ ሲል የስኳር በሽታ ይባላል ማለት ነው። ሁለት አይነት የስኳር በሽታዎች ነው ያሉት። አይነት አንድ የሚባል አለ፣ አይነት ሁለት የሚባል አለ። በእንግሊዝኛ ታይፕ ዋን እና ታይፕ ቱ ይባላሉ። አይነት አንድ የሚባለው ብዙ ጊዜ ልጆችን እና ወጣቶችን ነው የሚያጠቃው። አይነት ሁለት የሚባለው ደግሞ ብዙውን ጊዜ ትልልቅ ሰዎችን ነው የሚያጠቃው። እና ደግሞ ከውፍረትም ጋር የመያያዝ ጠባይ ያለው ነው ይሄ። እና ብዙ ሰው ስኳር ያዘኝ ሲል ትልቅ ሰው አይነት ሁለት የምንለው ወይንም ደግሞ ታይፕ ቱ የምንለው የስኳር በሽታ ነው። ዋናዎቹ እንግዲህ የስኳር በሽታ ለመምጣት ምክንያቶች ሶስት ነገሮች ናቸው። አንዱ የምግባችን አለመመጣጠን እና በተለይ ከሚገባን በላይ መብላት፣ ሰውነታችን ከሚያስፈልገው መጠን በላይ ከበላት። ትክክል። እና ምንድን ነው ብዙ ሰው ይጠይቀኛል ስኳር ለብቻው ስለበላሁኝ ስኳር በሽታ ይዘኛል ወይ እያሉ ይጠይቁኛል መጀመሪያ ስኳር በሽታው ሲጀምር የሚበላው ምግብ አይነት ሳይሆን ዋናው ነገሩ የሚበላው ምግብ ብዛትና መጠን ነው ውፍረትን የሚያመጣው አንዴ ግን ስኳር ከተያዘ በኋላ ስኳር መብላት የባሰ ያባብሰዋል እንጂ ስኳር ስለተበላ አይደለም እንግዲህ ስኳር በሽታ የሚይዘው በአጠቃላይ ምግብ ከመብዛት ጋር በተያያዘ መልኩ የሰውነታችን ክብደት ይጨምራል በተለይ ደግሞ ክብደት ስንል በሀገራችን ያው ቦርጭ የምንለው ሆዳችን አካባቢ መወፈር ከስኳር ጋር በጣም የተያያዘ ነው። በሶስተኛ መልኩ ደግሞ እንግዲህ ከምግብና ከክብደት ቀጥሎ ማለት ነው በቂ የሆነ የሰውነት እንቅስቃሴ አለመኖር። ድሮ እንግዲህ ወላጆቻችን፣ ወደ ድሮ ብዙ ትውልዶች ሄደን ስናይ በእርሻም ይሁን በግብርና ይሁን ህይወታችን በእንቅስቃሴ ጋር የተያያዘ ነበረ። አሁን ግን ከስልጣኔ ጋር በመምጣት ማለት ነው ቢሮ ውስጥ ቁጭ ብለን እንውላለን፣ ብዙ አንንቀሳቀስም። እነኚህም ነገሮች ከስኳር ጋር የተያያዙ ናቸው። እና እንግዲህ ምግብ፣ የክብደትና በቂ እንቅስቃሴ አለመኖር ተደምረው ስኳር በሽታን ያመጣሉ ማለት ነው፣ ስኳር በሽታ ያጋልጣሉ። መልካም መልካም። ዋና ዋናዎቹ የስኳር በሽታ አይነቶች አንድና ሁለት የሚባሉት መኖራቸውን ገልጠዋል። በምልክቶችስ እንዴት ይለያሉ? አሁንም ዋና ዋናውን የበሽታዎቹን ምልክቶች ቢያስረዱ ነው። እንግዲህ ምንድን ነው ይሄ አይነት አንድ የሚባለው እንደነገርኩ ብዙ ጊዜ ልጆችና ወጣቶችን የሚያጠቃው በአብዛኛው መልኩ ሲጀምር በጣም በብዙ ምልክቶች ጋር ተያይዞ ነው የሚመጣው። ብዙ የመሽናት ብዙ ውሃ የመጠጣት ውሃ የመጠማት የክብደት በጣም ፈጥኖ መቀነስ የመሳሰሉት ኃይለኛ ምልክቶች ይመጣሉ። ከዛ ጋር በተያያዘ መልኩ ሐኪም ጋር ሲሄዱ ስኳራቸው ከፍ ብሎ ይገኛል ማለት ነው። አይነት ሁለት የምንለው ትልልቅ ሰው ጋር የሚታየው በአብዛኛው መልኩ ይገርምሃል፣ ምልክትም የለውም መጀመሪያ ላይ ለምርመራ ሲሄዱ ለሬጉላር ምርመራ ስኳራችሁ ከፍ ብለዋል ተብሎ ነው የሚነገራቸው። አንዳንድ ጊዜ ግን በጣም ሲብስ አይነት ሁለት የሚባለውም ይሄ ብዙ የመሽናት ብዙ የመጠጣት የመሳሰሉትን ሊያመጣ ይችላል። እንደገናም በጣም ኃይለኛ ሲሆን ፈጥኖ ክብደት የመቀነስ የመሳሰሉት ምልክቶች አይነት ሁለትም ላይ ሊታዩ ይችላሉ። እነኚህ ናቸው እንግዲህ ዋና ዋና ምልክቶች። መልካም ዶክተር ኤልያስ ለዚህ ቃለ ምልልስ መነሻ የሆኑን ሁለት አድማጮቻችን የተነሱ ጥያቄዎች በተለይ ደግሞ የስኳር በሽታ ከተከሰተ በኋላ ህክምና እየወሰዱ እያሉም አንዳንዴም ደግሞ በቂ ህክምና ሳያገኙ የተባባሰ ሁኔታ የሚፈጥሩ በተለይ በስኳር ህሙማን ላይ ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቅሰልና የአይን ህመምን የመሳሰሉ በሽታዎች የባለሙያ ማብራሪያ አፈላልጉልኝ የሚል ጥያቄ ነው ያነሱት እስኪ ዋናውን በሽታ ተከትለው ስለሚነሱ የበሽታ ወይም የህመም አይነቶች ወይም ችግሮች መሰረታዊ ነጥቦችን ያስይዙን። እንግዲህ ምንድነው ስኳር በሽታ በአጠቃላይ የረዥም ጊዜ በሽታ ነው። በእንግሊዝኛ ክሮኒክ እንለዋለን። ከህሙማኑ ጋር ረጅም ጊዜ የሚቆይ ወዲያውም ፍቱ መድኃኒት የማይገኝለት ጊዜ ታመህ የሚሻል አይነት አይደለም። ለረዥም ጊዜ አብሮ የሚቆይ በሽታ ነው። አንዳንድ ጊዜ ለህይወት በሙሉም ሊሆን ይችላል። አንዳንድ ሰው ረዥም ጊዜ በሽታ ከመሆኑ ጋር ተያይዞ ቀስ እያሉ እሱን ተከትለው የሚመጡ በእንግሊዝኛ ኮምፕሊኬሽን የምንላቸው ጉዳቶች ወይም ደግሞ ችግሮች ይከሰታሉ እና እነኚህ አንዳንዶቹን ለመጥቀስ አንዱና ዋነኛው የአይን ችግር ነው። የአይን ጀርባ በእንግሊዝኛ ረቲና የሚባለው ስኳር መጠን በጣም ከፍ ሲል፣ የስኳር በሽታ በደንብ ካልተቆጣጠር ነው በሽታ ይዘዋል። ይሄ ደግሞ ሄዶ ሄዶ እያየለ ከሄደ እስከ መታወር ደረጃ ድረስ ሊያደርስ የሚችል ከሱ ቀጥሎ የኩላሊት ችግር ሊፈጠር ይችላል። መጀመሪያ ቀስ ብሎ ጀምሮ እየባሰ ሄዶ መጨረሻ ላይ ሕክምና ካልተደረገለትና በደም ካልተከታተል ነው እስከ ደም ማጣሪያ ወይም ደግሞ ዳያልሲስ እስከሚባለው ድረስ ሊያስፈልገው የሚችል ጉዳይ ነው። በየጊዜው በተወሰነ ጊዜ ውስጥ የደም ማጣራት ሕክምና የሚደረግበት እና ይሄ ምንድን ነው ሁሉም ሰው ላይ ይመጣል ማለት አይደለም ይሄ ሄዶ ሄዶ የኩላሊቱ በሽታ ብሶ ብሶ በህክምና መቆጣጠር ካስቸገረ ሊያጋጥም የሚችል ነው ለማለት ነው እንጂ ብዙዎቹ የስኳር በሽታኞች ያን ደረጃ አይደርሱም። ግን ሊደርስ ስለሚችል ከመጀመሪያውኑ እንጠንቀቅ ነው። ከዛ ቀጥሎ ደግሞ ነርቮች አፌክትድ ይሆናሉ፣ ይጎዳሉ፣ ይቆስላሉ። አዎ፣ ዋነኛው እግር ላይ ያሉ ነርቮች ናቸው። እግር ላይ ያሉ ነርቮች ሲጠቁ የመደንዘዝ ወይም ደግሞ ህመም ፔን የመኖር ከሱ ጋር ተያይዞ ደግሞ የደም ስሮች እግር ላይ ያሉ የደም ስሮች መጥበብና በደንብ አለመስራት እነኚህ በሙሉ ተያይዘው እግር ሊጠቃ ይችላል እና እንደዚህ አይነት ሁኔታ ላይ ትንሽ እንቅፋት ሲመታ የመቁሰል ከቆሰለ ደግሞ ቁስሉ ቶሎ አለመሻል የመሳሰሉ ነገሮች ሊያጋጥሙ ይችላሉ ማለት ነው። በዚህ በላይ ደግሞ ምንድነው ስኳር በሽተኞች ቁስል ከያዛቸው ቁስላቸውን በቶሎ ያለ መዳን ሁኔታ ስላለ፣ ይሄ ተዳምሮ እግር በስኳር ሊጠቁ ከሚችሉ ነገሮች አንዱና ዋነኛው ያደርገዋል ማለት ነው። ከዚህ ቀጥሎ ደግሞ በረዥም ጊዜ ልብም ሊጠቃ ይችላል በስኳር በእንግሊዝኛ ይሄ ሀርታታ ከምንለው ወይም ደግሞ ደግሞ የደንቧንቧ መጥበብ ወይም ደግሞ ሲወተፍ የሚያጋጥም አደገኛ ሁኔታ ማለት ነው። እሱም የስኳር በሽተኞች ብዙ ያጋጥማቸዋል። እሱም በሽታ ስለዚህ ምንድነው ስኳር ብዙ አመት አብረው ከመቆየቱ ጋር ተያይዞ በደንብ ካልተከታተል ነው በደንብ ካልታከም ነው የተለያዩ አይነት ችግሮችን ይዞ ሊመጣ ይችላል። እና እነኝ ነው የጠቀስኩት ዶክተር ኤልያስ። እነኚህ የበሽታ አይነቶች የስኳር በሽታን ተከትለው ሊመጡ ይችላሉ እንጂ ሁሉም ህመምተኞች የሚታመሟቸው አይደሉም ብለዋል። ምናልባትም ህሙማኑ ህመሙን ከሚይዙበት ሁኔታ ህክምና ክትትሉና ሌሎች በአግባቡ መያዝ ሲገባቸው ያልተደረጉ ነገሮችን የሚጠቁም ይመስላልና፣ እንዴት ነው እነኚህ ሁኔታዎች የሚከሰቱት? መከላከል ስ ይቻላሉ? እነኚህን ህመሙን ተከትለው የሚመጡ ችግሮች? አዎ በስኳር በሽታ በሽታውን በደምብ ከተቆጣጠር ነው የሐኪም ምክር በደምብ ከተከታተል፣ ምግብንም እንቅስቃሴንም ክብደታችንም ከተቆጣጠር፣ መድኃኒቶችን በትክክል የምንወስድ ከሆነ እነዚህም በሙሉ ካደረግን እነኚህን ጉዳቶች ወይም ደግሞ ችግሮች የማግኘት እድላችንን በጣም እናጠበዋለን። ሙሉ በሙሉ መቶ በመቶ ይጠፋል፣ አይሆንም። እነኚህን ችግሮች የመያዝ ሁኔታችን በጣም እንቀንሰዋለን ማለት ነው። ስለዚህ እኛ በሽተኞቻችንን በተቻለ መጠን በደንብ ህክምና እንዲከታተሉ የሚያስፈልጋቸውን ነገር እንዲያረጉ ነው የምነግራቸው። አጋጠመ ደግሞ ነገሩ ሲጀመር ገና ከመጀመሪያው ትክክለኛ ሕክምና በማረግ እየባሰ እየባሰ እየባሰ የመጨረሻ ደረጃ እንዳይደርስ ለማቆም እንችላለን ማለት ነው። ዶክተር ኤልያስ ቀደም ብለው በርከት ያሉ የዚህን በሽታ ተከትለው ሊመጡ የሚችሉ ችግሮች ገልጸውልናል። እንደው እነኚህ ሁለት አድማጮቻችን ያነሷቸውን ሁለት በሽታ አይነቶች ብቻ ለይተን ብንመለከት፣ ቅድም በተለይ ደግሞ በግራ አካባቢ የሚከሰት የነርቭ ጉዳት ለሰውነት መቁሰል መዳረጉን ገልጠዋል። በተለይ ለይተው ከራሳቸው ችግር ጋር ያያያዟቸው ስለመሰለኝ ነው። እነኚህ ነቅሼ የማወጣው የሰውነት መቁሰልና የአይን ህመምን ያነሳሉ። የሰውነት መቁሰል እንዴት ይከተላል? ሰፋ አድርገው እንዲዘረዝሩልን። በተለይ የሚታወቁ ከስኳር በሽታ ጋር የሚያያዙ አይን ህመሞች አሉ። እንዴት ነው የሚከሰቱት? በምን መከላከል ይቻላል? የሰውነት መቁሰል ሁሉም ቦታ ሊያጋጥም ይችላል፣ ግን ዋናው እግር ላይ ነው። ቅድም እንዳልኩት እግርንም የሚያጠቃበት ምክንያት በእግር ላይ ያሉ ነርቮች ቶሎ የመጠቃት ባህሪ ያላቸው ስኳር በደንብ ካልተቆጣጠር ነው። ሁለተኛው እግር ላይ ያሉ የደም ስሮች ቶሎ የመጥበብ አዝማሚያም ያሳያሉ ስኳር በደንብ ካልተቆጣጠር ነው ማለት ነው። በተጨማሪ የስኳር በሽተኞች ኢንፌክሽንን የመከላከል ጥንካሬያቸው የደከመ ነው። ስለዚህ አንድ ትንሽ ቁስል እግር ላይ ከጀመረ የነርቡ መበላሸት፣ የደም ስሮች መጥበብ፣ የኢንፌክሽን መከላከል በደንብ አለመቻል፣ እንደገና ደግሞ የቁስል የማዳን ችሎታ ራሱ ደግሞ መዳከም ተደምረው ያ ቁስል ለረጅም ጊዜ ይቆያል፣ ያ ቁስል ቶሎ አይድንም፣ ያ ቁስል እየባሰ የሚሄድበት ሁኔታ ይኖራል ማለት ነው። እና እንግዲህ ለመከላከል ምንድን ነው በተለይ ስኳር በሽታ ብዙ ዓመት ያላቸው እግራቸውን በጣም እንዲጠነቀቁ ነው የምንነግረው። በየቀኑ እግራቸውን እንዲያጥቡ፣ በየቀኑ እግራቸውን እንዲያዩት። ከስርም ቢሆን አንዳንዴ እሾህ ሲወጋቸው ሁሉ ላይ ሰማቸው ይችላል፣ ነርቫቸው ስለተጠቃ። ስለዚህ ካላዩ አዙረው መቁሰል መጀመሩን ማየት አይችሉም ማለት ነው። ከዛ ደግሞ ትንሽ ችግር ሲጀምር ወደ ሐኪም እንዲሄዱ። ጫማ ሲደረግ ጥብብብብ ያለ ጣትን አጨማደው የሚይዝ አይነት ጫማ እግር ሊጎዳ ይችላል፣ በተለይ ስኳር ላይ። ስለዚህ ሰፋ ያለ ምቾት ያለው አይነት ጫማዎች እነዚህ ማድረግ ቁስል እንዳይጀምር፣ ከጀመረም ደግሞ እያተባባሰ እንዳይሄድ ያረጋሉ ማለት ነው። በእንደዚህ ነው እንግዲህ መከላከል የምንችለው። ቁስሉ አንዴ ከተፈጠረ በኋላ ግን ሕክምና አለ ሐኪሞች ኢንፌክሽንም ካለው ለኢንፌክሽንም የሚሆን አንቲባዮቲክስ ሸአነስ ያለ ኦፕራሲዮንም የሚያስፈልገው መሰንጠቅ ካለ መሸፈን ካለበት ይሸፈናል። አመቺ የሆነ ጫማ እንዲደረግ ይነገራል እና እነኚህ ነገሮች ተደርገው እንዲድን ይደረጋል ማለት ነው። ሄዶ ሄዶ መቼም የእግር በሽታ ካልዳነ እየባሰ ከሄደ እግርን የመቆረጥ ሁኔታ ሁሉ ሊያጋጥም ይችላል እና እሱ ላይ እንዳይደርስ ነው እንግዲህ መጠንቀቅ ያለብን የእግር ወይም የሌላ የሰውነት አካላት መቁሰልን በሽታውን ተከትሎ ሊመጣ የሚችለውን ችግር ከነ ጥንቃቄው አስረድተውናል። በዓይን ህመም በኩልስ ምን አይነት የዓይን ህመሞች ናቸው የስኳር በሽታን ተከትለው የሚከሰቱት? የእነሱስ ህክምና ምን ይመስላል? ለፕሮግራሙ የተመደበው ሰዓት አበቃ፣ ቅንብሩ ግን አላበቃም። ያ ያልተመለሰ ጥያቄና ሌሎች ሳምንት የምንመለስባቸው ይሆናሉ። አዲሱ ጥያቄ አለ ትመስላለህ። ብዙ ጥያቄ አለ። አንደኛ ነገር በበሽታ አገላለጥ በኩል አንዳንድ ጊዜ ስህተት የሆነ አገላለጥ አለ። አሁን ስኳር አለኝ ይላል፣ አንዳንድ ሰው ይሄ እንግዲህ አነጋገር ለቡናው ስኳር የሌለው ሰው ኩባያውን ይዞ ጠጋ እንዲህ ሊያገር ይችላል። ጨጓራ አለኝ ይላል፣ ጨጓራማ አለን እና ሶስቱን ትናገራላችሁ። በዛ ላይ ስኳር ደግሞ አንዳንዱ ያስበላል፣ አንዳንዱ ውሃ ያስጠጣል። ብዙ የተረና እነዚህ እነዚህም በሚቀጥለው ታወራላችሁ ብዬ ተስፋ አድርጋለሁ። ልክ ነው። የተወሰኑት ምልክቶች በቀደመ ፕሮግራማችን ተገልጸዋል። ዛሬ እንደተከታተልከው ተልከው በልማድ የስኳር ህመም እየተባለ የሚጠራው አጠራሩ ጭምር አንተ እንዳልከው ስኳር በራሱ ገላጭ አይደለም። ነገር ግን የስኳር መጠን በሰውነት ውስጥ ሲበዛ ወይም እሱን የሚያብላላው ቅመም ሲያንስ ወይም ሲበዛ የሚፈጠር እንደመሆኑ ያን ህመም ለመግለጽ የሚውል ቋንቋ ነው። ለሁሉም ያን ተከትለው የሚከሰቱ ውስብስብ ችግሮች በእንግሊዝኛው ኮምፕሊኬሽንስ የሚባሉትን ነው። እነሱን የተመለከተ ምልክቶቹን ጎላ ብለው የሚታዩትን በተለይ የቁስል ማመርቀዝ ካመረቀዘም ያለመዳን ሁኔታ እንግዲህ የብዙዎች የጥያቄዎቻችን ብቻ አንዲት ነገር ግን ስኳር ከጣፋጭ ብዛት ሊመጣ ይችላል የሚባል ነገር ሰማለሁ። በዛው ልክ ግን እሾህን በሾህ እንደሚሉት አይነት የስኳር በሽተኞች ጣፋጭ ነገር ቶሎ ወዳፋቸው ያደርጋሉ። የትኛው ጊዜ የሚለው መልስ ይጠይቃል እንጂ አዲሱ ትክክል አንስተሃል። ምናልባት ይህን ጥያቄ አድማጮችም ያነሱት ይሆናል። የስኳር መጠን በሰውነታቸው በስቶ ላሉ ሰዎች ስኳር ብሰጥ የተባባሰ ሁኔታው ይፈጥናል። ነገር ግን ስኳርን የሚያብላላው ቅመም ሰውነት ውስጥ በዝቶ ሰውነት ውስጥ የስኳር መጠን ባነሰ ጊዜ ያ ሰው ሰውነቱ ሲስት እንኳን ስኳሩ ነው የሚያነሳው። ይሄ እንግዲህ በውይይቶቹ የሚቀጥል ዝግጅት የሚመጣ ነው። ለአይን ህመም የተነሳውን ጨምሮ ሌሎቹን በሳምንት እናቀርባለን። እንግዳችንን ዶክተር ኤልያስ ሰይድ ሲራጅን በድጋሚ እናመሰግናለን። እግዚአብሔር ይስጥልን።